America. Your you, the America You, Radio Taberno <laughs> በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 8 2009 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ የምናስተናግዳችሁ ቆንጅታዬና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተነን የሰማያዊ ፓርቲ የህዝብ ግንኙነት ክፍል የቀድሞ ኃላፊ ዮናታን ተስፋዬ በተከሰሰበት የሽብር ወንጀል የጥፋተኝነት ብይን ተላለፈበት። ፍርድ ቤቱ ቀደም ሲል ገደቡን አለማለፉም ያስረዳ ብሏል። ገደቡን አላለፈም የሚል የምስክርም የሰነድ ማስረጃ ቀረበ። ምስክሮቹ ገደቡን አላለፈም ማለት አይችሉም። ይሄ የፍርድ ቤት ስራ ነው። ፍርድ ቤት ነው ይህንን ሊተረጉም የሚገባው ብለው ደግሞ ዛሬውን ውሳኔ ሰጥቷል ማለት ነው። የዮናታን ተስፋዬ ጠበቃቱ ሽብሩ በለጠ ናቸው የሰማችኋቸው። በሌላ በኩል ደግሞ ማምሻውን መግለጫ ያወጣው ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል በዮናታን ተስፋዬ ላይ የተላለፈው ውሳኔ የፍትሕ መጨናገፍ ነው ሲል ጠርቶታል። ዘገባው በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጅታየም ከአንድ ዓመት በላይ በምዕራብና ደቡባዊ አፍሪካ አዝመራ ላይ ከባድ ጥፋት ሲያደርስ የከረመው ተምች መሰል ተባይ ሰብል ተባይ ኢትዮጵያን ኬንያንና ታንዛኒያን እንዲሁም ዩጋንዳን ጨምሮ ወደ አብዛኞቹ የምስራቅ አፍሪካ ሀገሮች እየተዛመተ መሆኑ ተነገረ። ሰሜን ምስራቅ ኬንያ ውስጥ ተጠርጣሪ የሶማሊያ ጥንፈኛ ቡድን የአልሸባብ ታጣቂ አንድ የአካባቢ ባለስልጣን ተኩሰው ገደሉ። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሰማያዊ ፓርቲ የሕዝብ ግንኙነት ክፍል የቀድሞ ኃላፊ ዮናታን ተስፋዬ በተከሰሰበት የሽብር ወንጀል የጥፋተኝነት ብይን ተላልፎበታል። ብይኑን የሰጠው የፌዴራሉ ከፍተኛ ፍርድ ቤት ሲሆን፣ ጠበቃው በውሳኔው ላይ ይግባኝ እንደሚሉ አስታውቀዋል። ዮናታን ተስፋዬ ጥፋተኛ የተባለበት ወንጀል ከ አስር እስከ ሀያ ዓመታት ሊያሳስር ይችላል። የቅጣት ውሳኔውን ለማሰማት ፍርድ ቤቱ ቀጠሮ ሰጥቷል። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል ማምሻውን ባወጣው መግለጫ የፍርድ ቤቱን ውሳኔ የፍትህ መጨናገፍ ሲል ጠርቶታል። ሁኔታው የኢትዮጵያ መንግስት ጸረ ሽብር ህጉን ተቃውሞን ለማፈን እንዴት እንደሚጠቀምበት ማሳያ ነው ብለዋል። የአምነስቲ ኢንተርናሽናል ዘገባዎቹ በመጽሔት ክፍለ ጊዜ ይቀርባሉ። በምዕራብና በደቡባዊ አፍሪካ አዝመራ ላይ ከአንድ ዓመት በላይ ለሆነ ጊዜ ከባድ ጥፋት ሲያደርስ የቆየው ተምች መሰል ፀረ ሰብል ተባይ ኢትዮጵያን፣ ኬንያን፣ ታንዜንያን፣ ዩጋንዳና ሩዋንዳን ጨምሮ ወደ አብዛኞቹ የምስራቅ አፍሪካ ሀገሮች እየተዛመተ መሆኑ ተገለጠ። የበራብ ኬንያ ነዋሪው ቲሞቲ ሚባያ ባለፈው መያዝያ ተምቹ ሰባ አምስት ከመቶ የበቆሎ እርሻ እንዳወደመባቸው ገልጸዋል። የአፍሪካ አረንጓዴ አብዮት ኅብረት አላያንስ ፎር ግሪን ሬቮሉሽን ኢን አፍሪካ አግራ የሚባለው ድርጅት የፕሮግራም ምክትል ፕሬዚደንት ጆ ዴቭሪስ በሰጡት ማብራሪያ በእንግሊዝኛ ፎል አርሚ ወርም ተብሎ የሚጠራው የአዝእርት ተባይ መጀመሪያ ላይ የተከሰተው ባለፈው የአውሮፓ ዓመት በ2016 ዓ ም ጥር ውስጥ ናይጄሪያ እንደነበረ ገልጸዋል። በፍጥነት እየተዛመተ ባለፈው መጋቢት ኬንያ እንደደረሰም ጠቁመዋል። ይህ ጸረ ሰብል ተባይ ለመጀመሪያ በአካባቢው የገባው በዚህ ዓመት ሲሆን ከዚህ ቀደም አይተውትም ሆነ እንዴት መቆጣጠር እንደሚቻል ስለማያውቁ ደግሞም ሰብላቸውን ስላወደምባቸው ገበሮቹ በጣም ያሳሰባቸው መሆኑ ተገልጿል። በአሜሪካ ሀገሮች ውስጥ የተለመዱት እነዚህ በራሪ ተባዮች ረጅም ርቀት መብረር የሚችሉና ሴቷ በአንድ ጊዜ አንድ ሺህ እንቁላል መጣል እንደምትችል ሳይንቲስቶች ይናገራሉ። አፍሪካን የመረጧት በዚህ ምክንያት ቆላማ አየር ንብረት ባላቸው አካባቢዎች ስለሚዛመቱ መሆኑን የሚናገሩት ባለሙያዎች መጀመሪያ እንዴት ወደ አካባቢው ሊደርሱ እንደቻሉ ግን እስካሁን ግልጽ አይደለም ብለዋል። ሰሜን ምስራቅ ኬንያ ውስጥ ተጠርጣሪ የሶማሊያ ጽንፈኛ ቡድን የአልሸባብ ታጣቂዎች አንድ የአካባቢ ባለስልጣን በጥይት መግደላቸው ተነገረ። ጥቃቱ ትናንት ሰኞ ማታ የደረሰው ኦማር ጂሎ በምትባል ከማንዴራ ከተማ 20 ኪሎ ሜትር ርቀት ላይ ባለች ስፍራ መሆኑን ባለስልጣናቱ አስታውቀዋል። ታጣቂዎቹ ሁለት የኬንያ ፖሊሶችን አግተዋል የተባለውን ግን የማንዴራ አውራጃ ባለስልጣን አስተባብለውታል። የአልሸባብ ታጣቂዎች ሰሜን ኬንያ ውስጥ በአምስት ቀናት ውስጥ ያደረሱት ሁለተኛ ጥቃት መሆኑ ነው። ባለፈው ሳምንት ሐሙስ ማታም ኤልዋክ ከተማ አጠገብ ጥቃት አድርሰው ሁለት ሰዎች ገለዋል። ማንዴራ እስከ መጪው ሰኔ ወር መጨረሻ ድረስ በሚዘልቅ የሰዓት እላፊ ስር ነው ያለችው። ባለፈው ጥቅምት ሰዓት እላፊው የታወጀው አውራጃዋን የአልሸባብ ጥቃት ከደጋገማት በኋላ ነው። ይህ በዚህ እንዳለ ሶማሊያ ውስጥ ከባይዶዋ ከተማ ዘጠና ኪሎ ሜትር ርቀት ላይ በምትገኝ ካንሳ ሂዴሬ የምትባል ከተማ አንድ ሻይ ቤት ውስጥ በደረሰ ፍንዳታ ሰባት ሰዎች ቆስለዋል። ሁለቱ የከተማዋ ባለስልጣናት እንደሆኑ ተነግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ከሩሲያ ባለሥልጣናት ጋር በተገናኙበት ወቅት እስላማዊ መንግሥት ቡድንን የሚመለከት በከፍተኛ ምስጢርነት መያዝ የነበረበትን መረጃ ለሩሲያዎቹ ባለሥልጣናት ሰጥተዋል ተብሎ የቀረቡትን ዘገባዎች ውድቅ አድርገዋል። ትራምፕ መረጃውን ማካፈል ፍጹም መብቴ ነው ሲሉ ወይም በስልጣኔ ክልል ውስጥ ያለ ነው ሲሉ ተከራክረዋል። ፕሬዚደንቱ ዛሬ ንጋት ላይ በትዊተር ባሰራጩት አስተያየት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭን እና ዋሽንግተን የሚገኙትን የሩሲያ አምባሳደር ሰርጌይ ኪስሊያክን በዋይት ሀውስ ኦቫል ኦፊስ ጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ሽብርተኝነትና የበረራ ደህንነትን የተመለከቱ ጭብጦችን ሊያካፍሏቸው እና ሩሲያ በእስላማዊ መንግሥት ቡድንና በሽብርተኞች ላይ ውጊያዋን እንድታጠናክር ማሳሰብ እንደፈለጉ አስረድተዋል። ዋሽንግተን ፖስት ጋዜጣ ባወጣው ዘገባ መሰረት ግን ፕሬዚደንቱ ለሩሲያውያኑ ባለስልጣናት የተናገሩት በአየር በረራዎች ላይ ያንዣበበ ስላለው የጥቃት አደጋ ውስጥ አወቅ መረጃ ያለኝ በሚል በጉራ መልክ ይመስላል። ዘ ኒውዮርክ ታይምስ ጋዜጣም ይህ ልዩ ጥንቃቄ የሚያሻው መረጃ በዩናይትድ ስቴትስ መንግሥት ውስጥ ላሉም ሆነ ለአጋሮች እንኳ አልተሰጠም ብሏል። መረጃው መውጣቱ ለ እስላማዊ መንግስት ቡድን ወሳኝ የሆኑ መረጃ የሚገኝባቸውን ምንጮችና የመረጃዎቹን አሰባሰብ መንገድ ሊያበላሽ እንደሚችል ሁለቱም ጋዜጦችና ሌሎችም አሳስበዋል። የዩናይትድ ስቴትስ ፕሬዚደንት ማንኛቸውንም ማለት ይቻላል ምስጢራዊ መረጃዎች ይፋ የማድረግ ስልጣን ስላለው ሚስተር ትራምፕ ያደረጉት ህገወጥነት ያለው አይመስልም። ይሁን እንጂ ዋሽንግተን ፖስት እና ዘ ኒው ዮርክ ታይምስ የጠቀሷቸው የደህንነት ባለሥልጣናት የዩናይትድ ስቴትስ አጋር መንግሥታት መንግሥት ያቀበለን መረጃ ማጋለጡ ወሳኝ የሆኑ ዓለም አቀፍ ግንኙነቶችን ሊጎዳ ይችላል በማለት ስጋታቸውን ገልጸዋል። ፕሬዚደንቱ ደግ አደረግኩ ብለው በትዊተር ባሰራጩት ጽሑፍ ላይ በስለላው ማኅበረሰብ ውስጥ መረጃ ወደ ውጭ የሚያቀብሉትን ፈልጋችሁ አገኙ ብዬ የፌዴራል ምርመራ ቢሮና ሌሎችንም የመንግስት አካላት አስተዳደሩን ከተረከብኩበት ከጥር አንስቶ ስወተውት ከርሜ ያለሁ ብለዋል። ከውጭ መሪዎች ጋር የሚያደርጉት ግንኙነት ተከትሎ የሚወጡ አንዳንድ ዘገባዎች ፕሬዚደንቱን አስቆጥተው ያውቃሉ። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሬዚደንት ዶናልድ ትራምፕ የፌዴራል ምርመራ ቢሮውን የቀድሞ ዲሬክተር ጄምስ ኮሚን በማባረራቸው ምክንያት ለተነሳው የበዛ ንግግር ጆሮ ዳባ ልበስ ማለታቸው እያነጋገረ ነው። የፖለቲካ መዘዙ ግን ምን ሊሆን እንደሚችል ገና ግልጽ አይደለም። የዋይት ሀውስ ዘጋቢያችን ዊልያም ጋሎ ያጠናቀረው ዘገባ አለ፣ አዲሱ አበባ ያቀርበዋል የፕሬዚዳንት ዶናልድ ትራምፕ የትናንት ሰኞ ማርፈጃ ግዳጅ ላይ ሳሉ የወደቁ የሕግ አስከባሪ አባላትን ለመዘከርና ለማክበር ያዋሉት ነበር። በተወካዮች ምክር ቤቱ ደጃፍ በተጠራ ስብሰባ ላይ ፕሬዚዳንታዊ ንግግርም አድርገዋል። ከዋና ዋናዎቹ ሕግ አስከባሪዎች አንዱ ስለነበሩት ባለፈው ሳምንት ስለአባረሯቸው የፌዴራል ምርመራ ቢሮ የቀድሞ ዳይሬክተር ያነሱበት አጋጣሚ አንድ ብቻ ነበር፤ የተባበሩት አረብ ኤሚሬቶች አልጋ ወራሹን የአቡ ሳውዲን ልዑል ተቀብለው ባነጋገሩበት ወቅት ያኔ ታዲያ ለኤፍቢአይ አዲስ አለቃ ለመሾም እየተጣደፉ መሆናቸውን ተናግረዋል። ፈጥነን እየተንቀሳቀስን ነን። እስካሁን ቦታውን ሊመጥኑ ይችላሉ ከተባሉ ከስምንት ሰዎች ጋር ተነጋግረዋል። ፕሬዝዳንቱ የስራ ቃለመጠይቅም አድርገውላቸዋል። የቅድሞ እንደራሴ ማይክ ሮጀርስ፣ የቴክሳስ ሴናተር ጆን ኮርኒን፣ የአሁኑ የኤፍቢአይ ተጠባበቂ ዲሬክተር አንድሮ ማካቢ እና ዋና ዋና ከሚባሉ እጩዎች መካከል ናቸው። የተወካዮች ምክር ቤቱ ግን ትራምፕ ማንንም ያንሱ ማንን ለፍልሚያ ዝግጅት ላይ ነው። ቁጥራቸው የበዛ የዴሞክራቲክ ፓርቲው አባላት የሆኑ እንደራሴዎች በኮሚ መባረር ደስተኞች አይደሉም። እንዲያውም ብዙዎቹ ባለፈው ምርጫ ወቅት ጣልቃ ገብታለች ተብላ የምትታማውን ሩሲያን ጉዳይ እየመረመሩና እያጣሩ ያሉ ሰው መባረራቸው ቁጣውን እያሰሙ ናቸው። ሴናተር ሪቻርድ ብሎመንታል አንዱ ናቸው። ልዩ አቃቤ ሕግ ካልተቋቋመ ጉዳዩን የሚመረምር ለኤፍቢአይ ዳይሬክተርነት የሚታጭን ማንንም ሰው የሚደግፍ ድምፅ አልሰጥም። ፕሬዚዳንት ዶናልድ ትራምፕ ራሳቸው የኤፍቢአይ ዲሬክተር ኮሚን ለማባረር የሩሲያው ምርመራ ሚና እንደተጫወተ የተረዱ ነው የሚመስለው። በሰኞ ዕለታዊ የዋይት ሃውስ ማብራሪያ ግን ጸሐፊ ትእዛዙ ሻን ስፓይሰር ምርመራው በኮሚ መባረር ጋር ግንኙነት የለውም ብለው አስተባብለዋል። ዋሽንግተን ዲሲ አካባቢ ቨርጂኒያ ውስጥ የሚኖሩት ኮሚ አሁን ድምፃቸውን አጥፍተዋል። ምስክርነታቸውን እንዲሰጡ በምክር ቤት በቀረበላቸው ጥያቄም አልተስማሙም። የኋላ ኋላ ከተናገሩ ወይም ምስክርነት ከሰጡ ግን ባለፈው ጥር የዋይት ሀውሱ የራት ግብዣ ላይ ኮሚ ታማኝ መሆናቸውን ቃል እንዲገቡላቸው ትራምፕ ጥያቄ አቅርበው ነበር ተብሎ የተዘገበውን ጨምሮ የምክር ቤት አባሎች አያሌ ጥያቄ ይኖራቸዋል። ትራምፕ ያን ዘገባ ትክክል አይደለም ብለው ይልቁንም ባካችሁ ተው ስራችን እንስራበት ብለው አጣጥለውታል። አመሰግናለሁ። አዲሱ በመጨረሻም፣ ፕሬዚደንት ዶናልድ ትራምፕ ባለፈው የሶሪያን ኩርዶች መሳሪያ በማስታጠቃቸው ምክንያት ቱርክን እንዳስቆጡ ይታወሳል። ዛሬ ደግሞ ፕሬዚደንቷን ሬጀፕ ታይፕ ኤርዶዋንን በዋይት ሀውስ ተቀብለው አነጋግረዋል። ሁለቱ መሪዎች በውይይታቸው በሶሪያ ጉዳይ ዙሪያ ሰፋ ባለው ጦርነት ላይም እንደሚያተኩሩ እየተጠበቀ ነው። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ በ15785 ኪሎሄርትዝ በ22 ሜትር ባንድ በ13860 ኪሎሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ግንቦት 8 2009 ዓመተ ምህረት ምሽት ፕሮግራም ነው። ሶማሊያ ቸነፈር አፋፍ ላይ ነች ተብሏል። ሀገሪቱ ውስጥ በተከሰተው የኮሌራ ወረርሽኝ በቀን እስከ ሁለት መቶ ሰው ይያዛል። በባይዶዋ መጠለያና ጠለያና ማገገሚያ ጣቢያ ላይ የተቀረጹ ድምጾችን ነው የሰማችሁት። በዚህ ምሽት ዝግጅታችን የሶማሊያን አሳሳቢ ሁኔታ የሚመለከት ዘገባለን። አሁን የእለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ። የሰማያዊ ፓርቲ የህዝብ ግንኙነት ክፍል የቀድሞ ኃላፊ አቶ ዮናታን ተስፋዬ በተከሰሰበት የሽብር ወንጀል የጥፋተኝነት ብይን ተላለፈበት። ብይኑን የሰጠው የፌዴራሉ ከፍተኛ ፍርድ ቤት ሲሆን ጠበቃው በውሳኔው ላይ ይግባኝ እንደሚሉ አሳውቀዋል። ዮናታን ተስፋዬ ጥፋተኛ የተባለበት ወንጀል ከአስር እስከ ሃያ ዓመታት ሊያሳስር ይችላል። የቅጣት ውሳኔውን ለማሰማት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አማሃ ዝርዝሩን ከፍርድ ቤት ዘግቧል። የፌዴራል አቃቢ ሕግ ከአንድ ዓመት በፊት ቀደም ሲል የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ በነበረው የዮናታን ተስፋዬ ላይ የጸረ ሽብር አዋጁን የሚጥስ ድርጊት ፈጽሟል ሲል ክስ መስርተውበት ነበረ። የክሱ ጭብጥ ባጭሩ ራሱን የኦሮሞ ነጻነት ግንባር ኦነግ ብሎ በሚጠራው አሸባሪ ቡድን በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ህብረተሰቡን የአዲስ አበባና በኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላን ሽፋን በማድረግ ከዳሩ ወር 2008 ዓ.ም ጀምሮ በሚጠቀምበት የፌስቡክ አድራሻው በሽብር ቡድኑ የተጀመረውን ዓመፅና ብጥብጥ ለማስቀጠል በተለያየ ጊዜ ጽሑፎችን አውጥቷል፣ አሰራጭቷል የሚል ነው። አቃቤ ሕግ በክርክሩ ሂደት እነዚህን ጽሑፎች እንደ ማስረጃ አቅርቧቸዋል። ጽሑፎቹን በፌስቡክ አድራሻው ያሰፈራቸው ለመሆናቸው ተከሳሽ ባለመካዱም አቃቤ ሕግ ያቀረባቸው የደረጃ ምስክሮች ሙሉ በሙሉ አልተሰሙም። እንደ ፍርድ ቤቱ የፍርድ ትንታኔ ተከሳሽም የመከላከያ ምስክሮችን አሰምቷል። ምስክሮቹም ተከሳሽ በፌስቡክ አድራሻው ላይ ያሰፈራቸው ጽሑፎች ሕገ መንግሥታዊ ሐሳብን የመግለጽ ነጻነትን ገደቦች ያልጣሱ መሆናቸውን የሚያረጋግጡ ናቸው። ይሁንና ፍርድ ቤቱ ጽሑፎቹ በንግግር ወይንም ሐሳብን በነጻ በመግለጽ ነጻነት ላይ የተጣሉ ገደቦችን መጣስና ለመጣሳቸውን የሚወስነው ፍርድ ቤት እንጂ ምስክሮች አይደሉም ብሏል። በመሆኑም ተከሳሽ ዮናታን ተስፋዬ አቃቤ ሕግ ያቀረበበትን ክስና ክሱን ያስረዳልኛል ብሎ ያቀረባቸውን የሰነድ ማስረጃዎች አልተከላከልም ሲል በተከሰሰበት ወንጀል ጥፋተኛ አድርጎታል። የተከሳሽ ጠበቃ አቶ ሽብሩ በለጠ ፍርዱ የተከሳሽን ወገን ያላስደሰተ መሆኑን አልሸሸጉም። ፍርዱ በእኛ በኩል ጥሩ ስሜት ያልፈጠረ ነው። በፍርዱ ላይ የተገለጸው ነገር ሊከላከል አልቻለም ተብሎ ነው። በአንድ በኩል ተከላከል የተባለው የሀሳብ በነጻነት መግለጽ መብትን ነው ኤክሰርሳይዝ ያደረጉት። ስለዚህ ሀሳብን በነጻነት መግለጽን በተመለከተ የተቀመጡትን ገደቦች ስላለማለስፉ ተገቢውን ማስረጃ አቅርበው ይከላከል ነው የተባለው። ይህም በተመለከተ ማስረጃዎች አልቀረቡም አይደለም የተባለው። ማስረጃዎቹ ቀርበዋል፣ ምስክሮቹ ቀርበዋል። ግን ገደብ አልፏል አላለፈም የሚለው የፍርድ ቤት ስልጣን ነው እንጂ በምስክሮች ማስረዳት የሚቻል ጉዳይ አይደለም ተብሎ ነው ውሳኔ የተሰጠው። በአጠቃላይ ውሳኔውን እንግዲህ ግልባጩን ጠይቀው ሁሉንም አጠቃለው ማየት ያስፈልጋል። እንደ አቶ ሽብሩ ሀሳብ ከሆነ በዚህ ክስ ላይ የክሱ መሰረት የሆነውን ጉዳይ ተከሳሽ ባቀረበው የድምፅ ከምስል ማስረጃ ኦነግ በኦሮሚያ ክልል በተካሄዱ የተቃውሞ ድርጊቶች ውስጥ እንደሌለበትም አስረድተናል ይላሉ። የክሱ መሰረት ያደረገው ኦነግ ያስጀመረውን በኦሮሚያ አንዳንድ አካባቢዎች ብጥብጥ ለማስቀጠል አስበው ይህን ጽፏል ተብለው በቀረበ ክስ ባቀረብ ነው። የሰነድና የኦዲዮ ቪዲዮ ማስረጃ ኦነግ ውስጡ እንደሌለበት ካስረዳም በኋላ ሽብርተኝነት የሚለው የክሱ አካል አብሮ ቀጥሎ ውሳኔው ድረስ መድረሱ ትንሽ ጥሩ እንትን አልፈጠረም። እንግዲህ አይተን ተገቢውን ስነስርዓት በሚፈቅደው መሰረት ይግባኝ እንሂድበት ነው የሚሆነው። አዎ ስለዚህ ይግባኝ ይላል። ለዚህ ዝግባኝ ታውል ማለት በትክክል በትክክል ይግባኝ የሚባልበት፣ የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በተከሳሹ ላይ የጥፋተኝነት ውሳኔ ያስተላለፈበት ድንጋጌ የጸረ ሽብር አዋጁ አንቀጽ ስድስት ነው። የአንቀጹን ይዘትና ድንጋጌን በመጣስ የሚያስከትለውን ቅጣትም አቶ ሽብሩ አብራርተዋል። በዚህ ሽብርተኝነትን ማበረታታት በሚለው አንቀጽ ስር ማንም ሰው መልእክቱ እንዲታተምላች ሲደረገ የህብረተሰቡ አባላት በከፊል ወይም በሙሉ በዚህ በጸረ ሽብርተኝነት አዋጁ አንቀጽ ሶስት የተመለከተውን የሽብርተኝነት ድርጊት እንዲፈጽሙ ለመፈጸም እንዲዘጋጁ ወይም እንዲነሳሱ በቀጥታ በተዘዋዋሪ መንገድ የሚያበረታታቸው ወይም በማናቸውም ሌላ ሁኔታ የሚገፋፋቸው እንደሆነ አድርገው ይረዱታል ተብሎ ሊገመት የሚችል መልእክት ሆነ ብለው ወይም በግድየለሽነት ያተመ ወይም ያሳተመ ነው የሚለው። ይሄ ከ10 እስከ 20 ዓመት ሊደርስ የሚችል ጽኑ ስርዓት የሚያስቀጣ ነው። ይሄ ግን በህገ መንግስቱ ከተመለከተው በአንቀጽ 29 ከተመለከተው ሀሳብን በነጻነት ከመግለጽ ጋር ሲታይ እንዴት ይመለከቱታል እርስዎ? እንግዲህ ፍርድ ቤቱ ቀደም ሲል ዮናታን ተስፋዬ እንዲከላከል ሲል በሰጠው ብይን ላይ ቃል በቃል ለማንበብ ስለሆነም ተከሳሹ የጻፋቸው ድርጊቶች ህጋዊ ናቸው የገለጽኩት ሀሳብን በህግ የተከለከለውን ገደብ አላለፈም የሚል ከሆነ ተገቢውን ማስረጃ ያቀርብ ተብሎ ነበር። እንግዲህ ያቀረብናቸውን ማስረጃዎች ገደቡን አላለፈም የሚል ነው ፍርድ ቤቱ ቀደም ሲል ገደቡን አለማለፉን ያስረዳ ብለዋል። ገደቡን አላለፈም የሚል የምስክርም የሰነድ ማስረጃ አቀረብን። ምስክሮቹ ገደቡን አላለፈም ማለት አይችሉም። ይሄ የፍርድ ቤት ስራ ነው። ፍርድ ቤት ነው ይሄንን ሊተረጉም የሚገባው ብለው ደግሞ የዛሬውን ውሳኔ ሰጥቷል ማለት ነው። ፍርድ ቤቱ የቅጣት ውሳኔውን ለመስጠት ሁለቱንም ወገኖች የቅጣት ሀሳባቸውን ቀደም ብለው በጽሁፍ እንዲያቀርቡ አዞ ለግንቦት 17 ቀን 2009 ዓ ም ቀጥሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። በቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ በአቶ ዮናታን ተስፋዬ ላይ ሽብርተኝነትን በማበረታታት በሚል በቀረበበት ክስ የጥፋተኝነት ብይን መተላለፉ ኢትዮጵያ ውስጥ ያለውን ሀሳብን በነጻነት የመግለጽና በፌስቡክ ጽሁፎችን የማውጣት መብት መታፈኑን የሚያሳይ መገለጫ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ገለጸ። የአምነስቲን የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌን ማምሻውን ሄኖክ ሰማእግዜር አነጋግሯቸዋል። የናታን ጥፋተኛ የተደረገበትን ወንጀል አምነስቲ ኢትዮጵያ ያለውን ሀሳብን የነጻ የመግለጽ መብት የመታፈን መገለጫ ነው እና ይህ የሚያሳየው የመንግስትን የሚቃወሙ ወይም ከመንግስት የተለየ ሀሳብ የሚያራምዱ ሰዎች በኢትዮጵያ ተቀባይነት እንደሌላቸው እና ህግንም በመጠቀም ወንጀለኛ እንደሚባሉ የሚያሳይ ነው። አዲስ ነገር አይደለም ግን ደግሞ በተለይ ፌስቡክ ላይ በሚያወጣቸው የተለያዩ ተቃውሞን በተመለከተ ባወጣቸው የተለያዩ ፖስቶች ምክንያት ነው የተደረገው እና በትክክል በአጠቃላይ መንግስት ለእንደዚህ አይነት ተቃውሞዎች ሺሶች ያለውን አቋም የሚያሳይ ኬዝ ነው። እንግዲህ አምነስቲ በዛሬው ዕለት ባወጣው መግለጫ በኢትዮጵያ በፌስቡክ ላይ በተለጠፉ ጽሁፎች ተመርክዞ በጸረ ሽብር ህጉ የተላለፈ የመናገር ነጻነትን የሚገድብ ውሳኔ ነው ያላችሁት። እንግዲህ ጥፋተኛ የተባለበት ወንጀልም ዮናታን ከአስር እስከ ሀያ ዓመታት ሊያሳስር የሚችል ነው። ይህንን አስመልክቶ የቀረቡበት ማስረጃዎች ምን እንደሚመስሉና ከዛ ጋር ተያይዞ እንዴት የመናገር ነጻነት ጋር እንደሚገናኝ ቢያስረዱን። ሶስት አይነት ማስረጃዎች ቀርበዋል። ግን በዋነኝነት ለክሱ መሰረታዊ ተደረጉ የተቀመጡት በፌስቡክ ላይ የለጠፋቸው የተለያዩ፣ በተለይ ከዚህ ከኦሮሞ ፕሮቴስት ጋር በተገናኘ የተጠቀማቸው ፖስቶች ናቸው እና የነበረውን ተቃውሞ የሚያበረታቱ ወይም ደግሞ ተቃውሞ እንዲቀጥል የሚያደርጉ ፖስቶች ናቸው የነበሩት እና እነዚህ ፖስቶች እንግዲህ አንደኛ ተቃውሞን ማበረታታት ሽብርተኝነት ብሎ የሚያስፈርጅ አይደለም። ብዙዎቹ ሰላማዊ ተቃውሞን የሚያበረታቱ ናቸው። በዋነኝነት የቀረቡት እነዚህ የፌስቡክ ፖስቶች ናቸው። መብትን ተጠቀም ወይም ሬዚስት አርግ፣ መብትን አስከብር እንደዚህ የሚሉ ፖስቶች ናቸው እና በአጠቃላይ ፕሮቴስቱን የሚያበረታቱ ረ የተጀመረውን ፕሮቴስት የሚያበረታቱ እንዲቀጥል የሚጠይቁ ነገሮች ነበሩ እና እነዚህም ሽብርተኝነትን ለማበረታታት አድርጎ ያው ህጉ ላይ የተቀመጠው የሽብርተኝነት ማበረታታት የሚለው ነገር በጣም ሰፊ ነው። ብዙ ነገሮችን እንክሉድ ሊያደርግ ይችላል እና በዛ መሰረት ነው የተደረገው እና አንደኛ ህጉ ራሱ አንቀጽ ስድስት የጸረ ሽብር አዋጁ ራሱ በጣም ሰፊ ነው ኦቨርብሮድ ነው እና የሀሳብ ነጻነትን አርቢትራርሊ የሚገድብ ነው። አሁን ደግሞ በዚህ በሆና ላይ የተጠቀመበት መንገድ ይሄንን የሚያረጋግጥ ነው እና ከአስር አመት እስከ ሀያ አመት የሚያስገባ ወንጀል ነው እንግዲህ ፌስቡክ ላይ በተለጠፉ ሀሳብን የሚገልጹ ነገሮች ማለት ነው እና የወንጀሉ ሰፊ ከመሆኑ በተጨማሪ ደግሞ የሚያስከትለው ጣት ራሱ በጣም ትልቅ ነው። አቶ ፍሳሐ የስራ ባልደረባዎት ሚሸል ካጋሪ፣ የምስራቅ አፍሪካ አፍሪካ ቀንድና እንደዚሁም የታላላቅ ሀይቆች የአምነስቲ ምክትል ስራ አስኪያጅ ይህንን ውሳኔ በዛሬው ዕለት በጣም አሳፋሪና የፍትህ መዛባት የታየበት ብለውታል። እንግዲህ በአጠቃላይ አምነስቲ ለኢትዮጵያ መንግስት የሚያቀርበው ጥሪ ምን እንደሆነ እና አጠቃላይ የሆነው ሁኔታውን ያለውን ግምገማቸውን ቢያክሉልን በዚህ አጋጣሚ። እንግዲህ ያው ዮናታን ብቻ አይደለም በዚህ በጸረ ሽብር አዋጁ ሀሳቡን በመግለጹ በአንድ ወይ በሌላ መንገድ ከመንግስት የተለየ አቋም በማራመዱ እየታሰረም እየተፈረደበትም ያለው ሌሎችም አሉና እነዚህም በአጠቃላይ እንደ ሕሊና እስረኞች እንቆጥራቸዋለን። የእነ በቀለ ገርባም ኬዝ አለ። የዶክተር መራራ ጉዲና ኬዝ አለ። ሌሎቹም የአማራም ክልል እንደዚህ የታሰሩ ሰዎች አሉ እና ይሄ መንገድ ብዙ የሚያስኬድ አይደለም እና እነዚህ የሕሊና እስረኞች መፈታት አለባቸው የሚለው ነገር አለ። ሁለተኛ ህግንና ህገ መንግስታዊ ተቋማትን በመጠቀም መብቶችን ለመገደብ የሚደረገው ነገር ብዙ አያስኬድም። ባለፈው አመታት እምንዳየ ነው። በስተመጨረሻ ገንፍሎ የወጣ የህዝብ ተቃውሞ ነውእና ለሀገሪቱም ለመንግስትም ቢሆን የሚበጅ አካሄድ አይደለም እና ቆም ብሎ ማሰብ እና እንዲያውም መብትን ባከበረ መልኩ ነገሮችን ለመፍታት መሞከር ነው የሚሻለው ነው እንጂ ሰዎች በየፌስቡክ እና በሌሎች መንገዶች የሚገልጿቸው ሰዎች እየተከታተሉ ነገሮችን ለመቆጣጠር መሞከር አይቻልምም የሚያዋጣ መንገድም አይደለም። እና ለሀገሪቱ ምን ይበጃ፣ ለህዝብ ምን ይበጃው ኢትዮጵያ የተቀበለቻቸውን የሰብአዊ መብት ሕጎች በከበረ መልኩ ነገሮችን ማስኬድ እንደሆነ ነው የምናምነው። አቶ ፍስሐ ተክሌ የአምነስቲ ኢንተርናሽናል የአፍሪካ ቀንድ መረጃ አጠናቃሪና ተመራማሪ ለሰጡን ማብራሪያ አመሰግናለሁ። እሺ፣ አመሰግናለሁ። ደስታቸው ይደል የአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል በመላው ዓለም ላሉ የሰብአዊ መብቶች ተሟጋቾች ምቹ ያልሆነና አስከፊ ያለውን ጊዜ የሚገልጽ ዘመቻ መጀመሩን አስታውቋል። ቡድኑ ይህ ጠንካራ ዘመቻ የተባበሩት መንግስታት ድርጅት ከሰብአዊ መብቶች ለሰብአዊ መብቶች መከበር የደነገገውን ውሳኔ መንግስታት ሁሉ እንዲያከብሩት ግፊት ይሰጣል ብሏል። ሄንሪ ሪጅዌል ከለንደን ዘገባ አጠናቅሯል። አዲሱ አበባ ያቀርበዋል። በአምነስቲ ዘገባ መሰረት በሰብአዊ መብት አስከባሪዎች ላይ የሚደርሰው ጥቃት ጫፍ ደርሷል። ፍሮንት ላይን ዲፌንደርስ በመባል የሚታወቀው ድርጅት ግንባር ቀደም የተከራካሪዎች ቡድን እንደማለት ነው። እንደ አውሮፓ አቆጣጠር በ2015 ከነበረው የ156 ሰዎች ሞት ጋር ሲነጻጸር ባለፈው 2016 ዓ ም 281 ሰዎች ሰብአዊ መብት በማስከበር ተግባር ላይ እንዳሉ መሞታቸውን ገልጠዋል። እኛና እነሱ በሚለው በወቅቱ የጥላቻ አነጋገር ላይ የተመሰረተ ይህ አይነቱ የአደባባይ ግድያ እንዲቆም በጥብቅ እንጠይቃለን። በመላው ዓለም ያሉ ባለስልጣናትም ይህ ጥቃት በአስቸኳይ እንዲቆም ማድረግ ይኖርባቸዋል። አምነስቲ እንደሚለው ሩሲያ ውስጥ ለምሳሌ መንግስታዊ ያልሆኑ ድርጅቶችን በመዝጋት በሰብአዊ መብት አስከባሪዎች ላይ የሚካሄደው ግድያ እየተባባሰ ሄዷል። ተቃዋሚዎች በዚህ ወር መጀመሪያ ገደማ በቭላድሚር ፑቲን ላይ የተካሄዱትን የሰላማዊ ሰልፎች መታሰቢያ ዓመት አክብረዋል። በዚህም አያሌ የመብት ተከራካሪዎች ናቸው ለእስር የተዳረጉት። ይነካኩንና ወዳልተፈለገ ከባድ ትንቅንቅ ውስጥ ያስገቡናል። በዚህም የሩሲያ ሕግም እርባናቢስ እንደሆነ ያሳዩናል። በሌሎች አገሮችም ሰብአዊ መብት ታጋዮችን ለማጥቃት ይኸው አካሄድ እየተለመደና እየተሰራበት መሆኑን አምነስቲ አመልክቷል። ባለፈው ሳምንት ብቻ ሃንጋሪያ የሩሲያ አይነት ሕግ ስራ ላይ ያውላለች። ያም ማህበራት እንዳይመሰረቱ በውጭ እርዳታ የሚቋቋሙ የሰብአዊ መብት አስከባሪ ድርጅቶች ችግር ላይ እንዲወድቁ ማለት ነው። ቱርክም በተመሳሳይ ካለፈው ዓመት የመፈንቅለ መንግሥት ሙከራ መክሸፍ ወዲህ በመብት ረገጣ ትከሰሳለች። በብዙ ሺህ የሚቆጠሩ ሰራተኞች ናቸው ከሥራ ገበታቸው የተባረሩ። አንካራ ሁሉም በመፈንቅለ መንግስቱ ሙከራ እጃቸው አለበት ባይ ነች። የሰብአዊ መብት አስከባሪዎች በማኅበራዊ ድረገጽ ሳይቀር ይዋከባሉ። በልዩ ልዩ መሣሪያዎቻቸው የግንኙነት መስመሮች ላይም አደጋ ይጣላል። በሽብርተኝነት ይከሰሳሉ። ወንጀለኞች ተደርገው ይፈረጃሉ። የመጥፎ ስነ ምግባር አራማጆች ተደርገው ይታያሉ። አምነስቲ ይህ ለሰብአዊ መብት አስከባሪዎች ጥበቃ የተጀመረው ዘመቻ ፍሬ አፍርቶ ለነጻ ማህበረሰብ ምስረታ መሰረት እንደሚሆን ተስፋ ተደርጓል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጀመሪያ የውጭ ጉብኝታቸውን ሰሞኑን እንዲያደርጉ እየተዘጋጁ ናቸው። ይህ የፕሬዚደንቱ የመጀመሪያ የውጭ ጉዞ የሚደረገው አብርሃማዊ የሚባሉት እምነቶች ተከታይ የሆኑ ሕዝቦች ምንጭና መቀመጫ ወደሆኑ የመካከለኛው ምሥራቅ ሀገሮች ነው። ትራምፕ በዚህ ለዘጠኝ ቀናት ይዘልቃል በተባለ የሳዑዲ አረቢያ ሳውዲ አረቢያ ላይ የሚጀመር ጉብኝት የአካባቢውን ጉዳይ ከእርሳቸው ከቀደሙት ፕሬዚደንት ፍጹም የተለየ በተባለ አያያዝ ሊመሰርቱ ማሰባቸውን እንደሚጠቁም ተዘግቧል። የዋይት ሃውስ ሪፖርተራችን ፒተር ሃይን ላይን ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። የፕሬዚደንት ዶናልድ ትራምፕ የውጭ ጉዞ የመጀመሪያ ማረፊያ ሳውዲ አረቢያ መሆኗ ምናልባት የአሜሪካው ፕሬዚደንት በኢራን ላይ የተጠናከረ ጥምረትን ለመመስረት የሚያስችል የሱኒ ሙስሊሞች ወገናዊነትን ለመሸመት የታሰበ እንደሆነ የሚናገሩ አሉ። ትራምፕ ባለፈው ዓመት የምረጡኝ ዘመቻቸው ወቅት በሳውዲ አረቢያ ላይ ብርቱ ነቀፋና ውረፋን ሲያሰሙ ነበር የሚስተዋሉት። በሌላ በኩል ደግሞ ከተመረጡ ሙስልሞች ለተወሰነ ጊዜ ወደ ዩናይትድ ስቴትስ እንዳይገቡ እንደሚያደርጉ በአጋጣሚው ሲያነሷቸው የነበሩ ዛቻዎችና ከተመረጡ በኋላ ደግሞ አብዛኛ ዜጎች ሙስልም ከሆኑባቸው ስድስት አገሮች የሚነሱ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ ያወጡት የጉዞ እገዳ ፕሬዝደንቱ ሙስልም ጠል ናቸው የሚል ክስና ወቀሳ አስነስቶባቸው ቆይቷል። ወጣም ወረደ አሁን ፕሬዝደንት ትራምፕ የዚህ ታሪካዊነት ያለው የመጀመሪያ ጉዟቸው የመጀመሪያ ማረፊያ ሪያድ ቱን ዘንድ መርጠዋል ወስነዋልም። ሳውዲ አረቢያ በእስልምና ሃይማኖት እጅግ ቅዱሳን የሆኑ የሁለት ስፍራዎች መገኛ ነች። ጽንፈኝነትን፣ ሽብርተኛነትንና ሁከትን ለመፋለም ከሙስሊም ወዳጆቻችን ጋር የትብብርና የመተጋገዝ ግንባታ አዲስ መሰረት የምንጥለውም እዚያው ነው። ይህ አካሄድ ለትረምፕ ያንን ራሳቸው በራሳቸው ላይ የፈጠሩትን ጸረ ሙስሊም ገጽታ ለማስተካከል የሚችሉበት ጥሩ አጋጣሚ ይሆንላቸዋል። ፕሬዚደንት ትረምፕ በሪያድ ቆይታቸው በአመዛኙ የሱኒ ዘርፍ ተከታይ ከሆኑ ሀያ ሙስሊም አገሮች ነገሥታት ኤሚሮችና ርዕሳነ ብሔር ጋር ይገናኛሉ። መልእክታቸው ግልጽ ነው። በአካባቢው እጅግ ጠበኛ ነው የሚሉትን የቴህራንን መንግስት ለመጋፈጥ ዩናይትድ ስቴትስ አብራቸው ትሰራለች። He will encourage our Arab and Muslim partners to take bold new steps. ሰላምን ለማጠናከር በሌላ በኩል ደግሞ በመላ ሙስሊም ዓለምና ከዚያም ባሻገር ብዙ መከራን ያደረሰ ቀውስና ሁከትን የሚያመርቱና የሚዘሩትን ከአይሲስ እስከ አልቃይዳ እስከ ኢራን እስከ አሳድ አገዛዝ ያሉትን ለመፋለም የሚያስችሉ ደፋርና አዳዲስ እርምጃዎችን እንዲወስዱ አረብና ሙስሊም አጋሮቻችንን ያበረታታሉ። ኸርበርት ማክማስተር የዩናይትድ ስቴትስ ብሔራዊ የደህንነት አማካሪ ናቸው ስለ ፕሬዝዳንት ትራምፕ የመካከለኛው ምስራቅ ጉብኝት የተናገሩት። በሌላ በኩል ግን ፕሬዝደንት ትራምፕ እንደ ግብፁ ፕሬዝደንት አብዱል ፈታህ አልሲሲ እና እንደ ቱርኩ መሪ ረሲፕ ጣዩብ ኤርዶዋን የመሳሰሉ አምባገነኖችን እየተቀበሉ ያነጋግራሉ ሲሉ የሰብአዊ መብቶች ተሟጓቾች ሮሮ እያሰሙባቸው ነው። ይህ የትራምፕ አካሄድ በሰብአዊ መብቶች አያያዝ ላይ ብዙ ወቀሳ ከሚሰማባቸው ሱኒ መሪዎች ራሳቸውን ካራቁት ከቀድሞ ፕሬዝደንት ባራክ ኦባማ አካሄድ ፍጹም የተለየ እንደሆነ ታዛቢዎች እየተናገሩ ነው። ሚስተር ትራምፕ ከሪያድ ቆይታቸው በኋላ ወደ እስራኤልና ወደ ቫቲካን ይጓዛሉ። ሦስቱ ስፍራዎች በአንድ አምላክ የሚያምኑት የሦስቱ ሃይማኖቶች የአይሁድ፣ የክርስትናና የእስልምና ማዕከሎች ናቸው። ፕሬዚደንት ትራምፕ በዚሁ የውጭ ቆይታቸው ወቅት ብረስልስ፣ ቤልጅግ ላይ በሚቀመጠው የሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶና በጣሊያኗ የሲቼሉ ቶኦርሚና ከተማ በሚደረገው ጂ ሰቨን ወይንም ቡድን ሰባት በሚባሉት በሰባቱ ባለጠጋ ሀገሮች ስብሰባዎች ላይ ይገኛሉ። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አድማጮች አብራችሁን ቆዩ። የዩናይትድ ስቴትሷ ምዕራባዊ ግዛት ዋሽንግተን አንድ ይግባኝ ሰሚ ፍርድ ቤት አብዛኞቹ የእስልምና እምነት ተከታይ ከሆኑ ስድስት ሀገሮች የሚነሱ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ የሚያግደውን ፕሬዝደንታዊ ትዕዛዝ ያቆመውን ብይን በማስቀጠል ወይም በማስነሳት ጉዳይ ላይ የቀረቡትን ክርክሮች ሰምቷል። ፕሬዚደንት ዶናልድ ትራምፕ ባለፈው መጋቢት በድጋሚ ያወጡት የጉዞ እገዳ ህገ መንግስቱን ይቃረን እንደው የቀረቡትን የቃል ክርክሮች ትናንት ያደመጡት ሶስት የሲያትል ዘጠነኛ የመጀመሪያ ደረጃ ፍርድ ቤት ዳኞች ናቸው። የሃዋይ ግዛት አቃቢያነ ህግ ቀደም ሲል ከኢራን፣ ከሊቢያ፣ ከሶማሊያ፣ ከሱዳን፣ ከሶሪያ እና ከየመን በሚነሱ መንገደኞች ላይ የወጣው ጊዜያዊ የቪዛ እገዳ ህገ ወጥ ነው ሲሉ ክስ መመስረታቸውና የፕሬዝደንቱ ትእዛዝ ተፈጻሚ እንዳይደረግ ማሳገዳቸው የሚታወስ ነው። ላቲሳ ሆክ ያጠናቀረችው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል። አዲሱ ፕሬዝደንታዊ ትእዛዝ ሙስሊሞችን ኢላማ አለማድረጉን እንዲያረጋግጡ ዳኞች የመንግሥቱን ጠበቆች ጠይቀዋል። ማይክል ሆውኪንስ በሲያትል ስቴት የዘጠነኛው መጀመሪያ ደረጃ ይግባኝ ሰሚ ችሎት ዳኛ ናቸው። ለመሆኑ ፕሬዚዳንቱ በምርጫ ዘመቻቸው ወቅት ይሰጧቸው የነበሩ አስተያየቶችን አስተባብለው ያውቃሉ? በይፋስ ወጥተው የእስልምና እምነት ተከታይ ከሆኑ አገሮች የሚመጡ ሰዎች ወደ ዩናይትድ ስቴትስ እንዲገቡ አልፈልግም ብዬ ነበር ብለው ያውቃሉ? ተሳስቻለሁ፣ ከጠበቆች ጋር መክሬአለሁ አሁን ጉዳዩ ከጸጥታ ጥበቃ ጋር የተያያዘ ነው ሲሉ አስረድተው ያውቃሉ። አንድ የመንግስቱን አስተዳደር በመወከል የቀረቡ ጠበቃ በወቅቱ የሰጡት ምላሽ በስም ከተጠቀሱ ሀገሮች የሚነሱ መንገደኞች የቪዛ ማመልከቻ በዘጠና ቀናት እንዲዘገይ ፕሬዝደንቱ የጠየቁት ትክክለኛ የማጣራት ሂደት እንዲካሄድ ለማድረግ መሆኑን አስረድተዋል። ጄፍሪ ወል ተጠባባቂ ጠቅላይ አቃቤ ህግ ናቸው። ፕሬዝዳንቱ ያን አላሉም። ከተጠቀሱት አገሮች የሚመጡ ሰዎች በሙሉ አደገኞች ወይም አሸባሪዎች ሊሆኑ ይችላሉ አላሉም። የቀረበው አስተያየት ጎጂ ነው። በእኔ አመለካከት ፕሬዚዳንቱ ያሉት ከመንግሥቶቻቸው ትክክለኛ መረጃ ማግኘት በማንችልበት ሁኔታ የቪዛ ሂደቱን ማጣራት ያስቸግራል፣ በመሆኑም ጊዜያዊ እገዳ አደርጋለ ነው። ተቃዋሚዎች በበኩላቸው የተከለሰው ወይም ዳግመኛ የወጣው እገዳ ከዋናው ማለትም ለመጀመሪያ ጊዜ በጥር ወር ላይ ከወጣው እገዳ ምንም የተሻለ ነገር የለውም ይላሉ። በዋሽንግተን ሲያትል አቃቤ ሕጉ ኖኅ ፐርሰል ያስረዳሉ። ራሳቸው ፕሬዝዳንቱ ወደ ቀደመው የመጀመሪያ ትእዛዝ መመለስ እፈልጋለሁ እያሉ እየተናገሩ ባለበት ሁኔታ አሁን በድጋሚ የወጣው መመሪያ እንዴት አዲስ ነገር ሊኖረው ይችላል? ብዙ ችግር ያለበት መግለጫ ነው። የሃዋይ ስቴት ጠቅላይ አቃቤ ሕግ በበኩላቸው ክፍለ ግዛታቸው እገዳውን የሚቃወመው ሕገ መንግሥታዊ አይደለም በማለት መሆኑን አብራርተዋል። ዳግ ቺን ይባላሉ። What እኛ የምንለው ፕሬዚዳንት ትራምፕ ከፖለቲካ አንጻር ትክክለኛ ናቸው ወይም ትክክለኛ ለመሆን ፈቃደኛ አልሆኑም አይደለም። ወደ ሕገ መንግስቱ ስንመጣ ግን ትክክለኛ አይደሉም ነው። ሶስቱ የይግባኝ ሰሚ ፍርድ ቤት ዳኞች ጉባኤ ትላንት ክርክሮቹን ካደመጠ በኋላ ከውሳኔ አልደረሰም። የትራምፕ አስተዳደር እርምጃውን መከላከል ካልቻለ ክርክሩ ወደ ጠቅላይ ፍርድ ቤት ይመራል ተብሎ ይጠበቃል። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ ሰባት ደቂቃ ሆኗል። ከአሜሪካ ድምፅ ራዲዮ ጣቢያ በአስራ ዘጠኝ በሀያ ሁለትና በሀያ አምስት ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ቴክኒሻኑ አውድሬስ ሬጂስ እንዲሁም ፕሮዲሰሩ ንጉሱ ታምሬ ነው የምናስተናግዳችሁ። ሰሎሞን አባተና ቆንጅት ታየ ነን። ተከታዩ ዝግጅት የሶማሊያን የዛሬ አሳሳቢ ሁኔታ ይቃኛል። በአንድ የሶማሊያ ክልል በድርቅ የተነሳ ግማሽ ሚሊዮን ሰው ተፈናቅሏል። ሀገሪቱ ቸነፈር አፋፍ ላይ ነች ተብሏል። በተለይ የአልሸባብ አሸባሪዎች በተቆጣጠሯቸው የደቡባዊ ሶማሊያ መንደሮች የገባው የኮሌራ ወረርሽኝ የእርዳታ አቅርቦቱን ጥረት ያከበደው ያወሳሰበውን መሆኑ ተገልጿል። ዘጋቢያችን ሞሐመድ ዩሱፍ ከባይደዋ ከተማ ያጠናቀረውን ዘገባ ትዝታ በላቸው ታቀርባለች። ትልቁ የደቡብ ምዕራብ ፌዴራል ግዛት የቤ ክልላዊ ሆስፒታል በሆድመም በተቅማጥና ትውከት በሚሰቃዩ ሰዎች ተሞልቷል። ካለፈው ታሳስ ወር ጀምሮ ሶማሊያ ውስጥ 40 ሺህ ሰዎች በኮሌራ እንደታመሙና ከነዚህ ገሚሱ የዚህ የደቡብ ምዕራብ ግዛት ነዋሪዎች እንደሆኑ ታውቋል። አብዛኞቹ የበሽታው ሰለባዎች በረሃብ የተጠቁ ልጆች ናቸው። የአምስት ዓመት ልጅ ፋጡማ ትላንት ማታ ነው ለኮሌራ ሕክምና ሆስፒታሉ የገባችው። እናቷ ብሽሮ መሐመድ ሌላ ልጅ ማጣት አልፈልግም ነው የምትለው። የዚህኛዋ ልጄ ታላቅ በባይደዋ አቅራቢያ በሚገኝ ቡስሊ መንደር በተቅማት በሽታ ተሰቃይታ ከሁለት ወር በፊት ሞታብኛለች ሰባት ዓመቷ ነበር ነው ያለችው። ኮሌራ ሕክምና አለው። የዓለም ጤና ድርጅት ደብልዩ ኤች ኦ በሽታው እንደ ጀመረ ታማሚውን ጨው በውሃ በጥብጦ ወዲያው ማጠጣትን ነው የሚመክረው። እናም ይህ ሕክምና ወዲያው ፋጡማን ስላሻላት ከሆስፒታል ልትወጣ መሆኑን እናቷ ትናገራለች። ሆኖም እናትና ልጅ ወደ ቤታቸው አይሄዱም። የተራዶ ሠራተኞች በኮሌራ ተላላፊና በረሃብ ክፉኛ የተመቱት እንደ ቡስሊ ያሉ መንደሮች በአልሸባብ ቁጥጥር ስር የሚገኙ ናቸው ይላሉ። እነዚህ መንደሮች ውስጥ መግባት አዳጋች ነው። ፋጡማና ቤተሰቧ እርዳታ ፍለጋ የመንግሥት ቁጥጥር ስር ወደሚገኘው ባይዶዋ የተጓዙት ካምፕ ውስጥ ተጠልለው ከሚገኙ በብዙ ሺዎች የሚቆጠሩ ሕዝብ መሃል ናቸው። የዓለም ጤና ድርጅት ዋና የኮሌራ ሕክምና ባለሙያ ዶክተር አብድናስር አቡበከር ደህንነት ላይ ስጋት በመጋረጡ ወረርሽኙ እየተባባሰ ነው ይላሉ። ማንኛችንም ልንደርስባቸው የማንችል እንደ ቤይ፣ ባኩል፣ መካከለኛው ጁባ፣ ጌዶ ያሉትን አካባቢዎች ካየን በኮሌራ የሚሞታው ሰው ቁጥር በጣም ከፍተኛ ነው። ሁኔታው ይባባሳል ብለን ነው የምንጠብቀው። የቤ ክልላዊ ሆስፒታል የኮሌራ ሕክምና ክፍል ኃላፊ ዶክተር ሳሊማ ሸክሻው እንደሚሉት በዚህ ወር በደቡባዊና መሃል ሶማሊያ የጣለው ከባድ ዝናብ የኮሌራ ወረርሽኝን አባብሷል። ተላላፊው ጋብ እያለ ነበር። በእነዚህ ሶስት ቀናት ግን በኮሌራ ተይዞ የሚመጡ ሰዎች ቁጥር ጨምሯል። ዛሬ ጠዋት ብቻ ዐሥራ ስድስት ህሙማን ተቀብለናል። አብዛኞቹ ዕድሜያቸው ከአምስት ዓመት በታች የሆኑ ልጆች ናቸው ነው ያሉት። በረሃብና ህመም ከቤት ንብረታቸው የተፈናቀሉ ከአንድ መቶ ሀምሳ ሺህ በላይ ዜጎች በባይዶዋ መጠለያ ካምፕ ይኖራሉ። በየዕለቱም ሌሎች ጉዳተኞች እየገቡ ነው በካምፑ ብዙ ቤተሰቦች የሚጠለሉበት ላስቲክ ወይንም መኝታ የላቸውም። የታቆረ ውሃና ጭቃ አያራምድም። የምግብ አቅርቦቱም በስርዓት አይከናወንም። ንጹህ ውሃ ያለ፣ ነገር ግን በቂ አይደለም። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍና የዓለም ጤና ድርጅት ደብሊው ኤችኦ የሕክምና ባለሙያዎች በባይዶዋ የተፈናቃዮች ካምፕ ሕክምና እየሰጡ ነው። የዓለም ጤና ድርጅት የሕክምና ኃላፊ ዶክተር አቡበከር በሶማሊያ አጠቃላይ የሰብአዊ ቀውሱን ሁኔታ ማሻሻል ካልተቻለ ኮሌራን መግታት ከባድ ነው ይላሉ። የኮሌራን ችግር ብቻ አይደለም መፍታት ያለብን፣ የምግብ እጥረት፣ የውሃ ችግር፣ በተለይ ለልጆቹ የተመጣጠነ ምግብና የጤና አገልግሎት ማቅረብ ካልቻልን ኮሌራን ብቻ መግታት ከባድ ነው። በሶማሊያ ደግሞ ዋናው ችግራችን እነዚህን ሁሉ ቀውሶች ለመፍታት የእርዳታ ገንዘብ መጥፋቱ ነው። በሶማሊያ በየዕለቱ በቀን ከሁለት መቶ እስከ ሦስት መቶ ሰው በኮሌራ እንደሚያዝ ተነግሯል። ተከታዩ ዝግጅት ሐኪሙን ይጠይቁ ነው። እጅግ የበረታ ከመጠን ያለፈ ድካም ምንነትና ምልክቶቹ ላይ ባለፈው ሳምንት የተጀመረ ተከታታይ ቀለብር ነው። የምሽቱ የሐኪሙን ይጠይቁ ትኩረት ሞያዊ ትንታኔውን የሚሰጡን የዘወትር ተባባሪያችን ፕሮፌሰር ዮናስ እንዳለገዳ በዩናይትድ ስቴትስ አሪዞና ክፍለ ግዛት ስኮትስዴል ከተማ በሚገኘው ሜዮ ክሊኒክ የአንጎልና የነርቭ ሐኪም ናቸው። ትንታኔውን የሚሰጡን የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ዮናስ ባለፈው ሳምንት ፕሮግራም በሕክምናው ለመርዳት ስለሚውሉ ዘዴዎች የዘረዘሩበትን የመጨረሻ ነጥብ በማስታወስ ይሆናል የሚጀምሩት። አንድ ሰው የድካም ስሜት ያለው ሰው እንቅስቃሴ ሲጀምር ቀስ ብሎ ነው። መጀመሪያ በጣም ቀስ ብሎ ቀስ እያለ ራሱ እየተሻሻለ እየተሻሻለ ይሄዳል። ምንም ፉክክር አያስፈልግም ከምንም ነገር ጋር። ያው ግለሰቡ በሚመቸው መንገድ ቀስ እያለ እንቅስቃሴ መጨመር የድካምን ስሜት እንደሚቀንስ ይናቃል። ይሄ በደንብ መረጃ አለ በጥናትም እና የመጀመሪያው ይሄ በፈረንጆቹ ቢሄቪራል ሞዴል ይሉታል። ለምሳሌ ያክል አሁን እኔ መስሪያ ቤት ለመሄድ አለኝ አላለኝም መሄድ አለብኝ። ይሄ ቢሄቪራል ሞዴል ለመንቀሳቀስ ፍላጎት ባይኖር፣ በቢሄቪራል ሞዴል ለማንኛውም ነገር ልክ ምግብ እንደ መብላት፣ እንደ መተንፈስ፣ እንደ ማንኛውም የቀን ተቀን ኑሮ ማየት ነው የሚገባው እንጂ እንደ አንድ አላም እንዲሁ ተወዳድሮ የሚያሸንፉት አይነት ነገር አይደለም። ይሄ አንዱ ነው ይሄ አንዱ ነው ብለዋል። ሌላውስ? መንደርደሪያችን ሁላችንም በቅርበት የምናውቅና የምንረዳ ከሚመስለን የዘወትርም አጋጣሚያችን በሆነው ጉዳይ ነው የተንደረደር ነው። ለመሆኑ እጅግ የበረታ ድካም እንደምን ይከሰታል። በዚህ መልኩ ነበረ ዶክተር ዮናስ ባለፈው ሳምንት ፕሮግራማችንን የቋጨ ነው፤ የአካል እንቅስቃሴን አስፈላጊነት ነገር ግን በዝግታ መደረግ ወሳኝ መሆኑን፣ እንዲያውም የውድድር መንፈስ መላበስ የለበትም፣ ቀስ በቀስ የሚያድግና የሚሻሻል ነው። ለዛ እጅግ የበረታ ድካም እንቅስቃሴ መድኃኒቱ ነው አንዱ በሚል ነበር የቋጩት። ሌላውስ የሚል ጥያቄ አንስቼልዎት ነበር። የቋጨ ነው፣ ሌላውስ ምን ይሆን? ሌላኛው መጀመሪያ የገለጽኩት በእንግሊዝኛ ግሬድድ ኤክሰርሳይዝ ቀስ እያሉ የሰውነት እንቅስቃሴ ማድረግ እሱ አንዱ ነው። ሁለተኛው ይሄ በእንግሊዝኛ ቋንቋ ኮግኒቲቭ ቢሄቪራል ቴራፒ፣ ወይንም በሳይንሳዊ ማስረጃ የተደገፈ እንዴት አንድ ሰው ስሜቱን እና አስተሳሰቡን መመርመርና ማጤን ይችላል። ያ ስሜቱና አስተሳሰቡ ለተሻለ ኑሮ፣ ለእድገት እና ለመሻሻል እንዲጠቅመው እንዴት ማድረግ ይቻላል? ምክንያቱም በተለያዩ ጥናቶች የሰው ልጅ ስሜቱና ሀሳቡ ወደ ገደል እንዲወስደውም ያደርጋል። ስለዚህ ለተሻለ እድገት፣ ለተሻሻለ የአእምሮ ጤንነት ወደዛ ሊወስዱ የሚችሉ ምንድን ነው የሚለው በዩኒቨርሲቲ ኦፍ ፔንሲልቬኒያ በኒውዮርክ በተለያየ ቦታ ተጠንቶ የተሰጠው ስም ኮግኒቲቭ ቢሄቪራል ቴራፒ ይሉታል። አንዳንዶች ደግሞ አክሴፕታንስ ኤንድ ኮሚትመንት ቴራፒ በፈረንጅኛው የተለያየ ስም ይሰጠዋል። እሱ ሁለተኛው ነው። እያንዳንዷ ትንሽ እንቅስቃሴ ጥቅም አለ፣ ወደ መፍትሄ ትወስዳለች ነው ዶክተር ሪናስ ዋናውን ጥያቄ ከመነሻዋ ይሄ እጅግ የበረታ አድካም ከሌሎች የህመም አይነቶች ጋር ሳይገናኝ አንዳንዴም የህመሙ ምንጭ እንኳን በእርግጠኝነት ማወቅ የማይቻል የሚመስል ሁለመን አንድ ክምክም የሚያደርግ ትንንሿ እንቅስቃሴ ደረጃ መውጣትን ጨምራ ያለ ሌላ ምንም ምክንያት በድካም የምታጥለቀልቅበት ጊዜ ከእንቅልፍ ጋርም ያሉ ሁኔታዎች የሚዛቡበት ቀደም ብለን ስሙን ጠቁመናል። በእንግሊዝኛው በህክምና አጠራር ክሮኒክ ፋቲክ ሲንድረም የሚባለው ወይም ሲኤፍኤስ ያልተለመደ በብዙዎች ዘንድ በስፋት የማይታወቅ ከዚህ ቀደም ጥያቄ የሚቀመጥበት የሚመስል የኃይለኛ ድካሞች ጥርቅም የሚል ስያሜ በግርድፍ እየተረጎምኩት ነው። እስኪ ምንነቱን በማስረዳት ይጀምር። አዎ እሱ እንግዲህ የድካሞች ሁሉ ባላባት ማለት እንዳልከው፣ ዋና የሚከሰትበት መንገድ ከመጠን ያለፈ የድካም ስሜት ነው። ይሄ ከመጠን ያለፈ የድካም ስሜት በሕክምና ምርመራ ምንም ማብራሪያ ያላገኘ የደም ማነሱም፣ የካንሰሩም የካንሰሩም የሁሉም ምርመራ ተደርጎ የለም። ምንም ችግር የለብህም ይባላል። ግለሰቡ ነገር ግን ግለሰቡ በድካሙ ስሜት ይቀጥላል። የሰውነት እንቅስቃሴ ካደረጉ በኋላ የዚህ ችግር ያላቸው ሰዎች የሰውነት እንቅስቃሴ ካደረጉ በኋላ የባሰ ይደበራሉ ፖስት ኤግዘርሽናል ማሌዝ ይልታል ፈረንግሊዞቹ ፈረንጆቹ ይሄ የአካል እንቅስቃሴውን ተከትሎ የሚመጣ ጭራሽ ከቀድሞም የባሰ ድካም ይታይባቸዋል እንደውም እንደ መደበር ይላሉ ማሌዝ ማለትም ብዙ ጊዜ አካል እንቅስቃሴ ካደረገ በኋላ ሰው ትንሽ እንደው ነቃ ነቃ ደስ ደስ ነው የሚለው ይሄ ግን ህመም ያላቸው ሰዎች እንዲያውም ከአካል እንቅስቃሴው በኋላ እንዲያውም እንደው ደስ አይላቸውም። አንዱ ይሄ ነው። ሌላው የሜንታል ኤግዘርሽን ራሱ በአንጎል ስራ ራሱ ሀሳባቸው ሰብስበው አንድ የሆነ ጉዳይ አድርገው ካጠናቀቁ ነገሩ ራሱ የጨረሱት ነገር ያጠናቀቁት ነገር በጣም የሚያረካ እንኳን ቢሆን ይሄ ህመም ያላቸው ሰዎች ጭራሽ ዱካክ ነው የሚዛቸው የአንጎልም አድካሚ ስራ ከሰሩ በኋላ እና የተለያየ ሌላው እንደ ሶርትሮት ግሮሯቸው የግሮሮ ህመም መስለት ነገር ራቸዋል እንደገና አንዳንዴም ደግሞ ይሄ ሊምፍኖድ ብብት ስር ወይም አንገት ስር ያሉ ሊምፍ ኖዶችም ሊያብጡ ይችላሉ። እንደ ንፍፊት ማለት ነው ዶክተር ዮናስ በልማድ ንፍፊት እንለዋለን። ይሄ የጤዎቹ ንብጠት ልክ ነው፣ ንፍፊት ይኖራል። እንደዚህ አይነት የተለያየ ምልክቶች ያሳያል እና ይሄ ብዙ ጊዜ ሐኪሞችንም ሆነ በሽተኞችን ግራ ያጋባ ነገር ነው። ለዚህ ነው በአጠቃላይ ስሙን ያው የድካሞች ሁሉ ባላባት ብለው እንዲሁ እየተከታተሉት ነው፣ ለማጥናት እየሞከሩ ነው። አንዳንድ ሰዎች ይሄ በሽታ የሚይዛቸው እንደ ኤፒስታይን ቫር ቫይረስ ይሉታል፣ ወይም አንዳንድ ሰዎች ሞኖኒክሊዮሲስ የሚሉት ያ አይነት የቫይረስ ህመም ከያዛቸው በኋላ በተለይ ያ የቫይረሱ ህመም በጣም ኃይለኛ ከነበረ ከዛ ቫይረሱ ህመም ሲድኑ ይሄ የድካም በሽታ ሊይዛቸው ይችላል። ሌሎችም ቫይረሶች በዚህ የሚጠረጠሩ አሉ። ይሄን ሊያመጡ ይችሉ ይሆናል። ነገር ግን በተለያየ ዘዴ ከዚህ ድካም በሽታ ካላቸው ሰዎች ላይ የተወሰደ ደም ያንን ጄኔውን የተለያየ ቫይረስ የተባሉትን ሁሉ ተመርምረው ይሄ ቫይረስ ነው ይሄንን በሽታ የሚያመጣው የሚል መደምደሚያ ላይ እስካሁን አልተደረሰም። ስለዚህ ምስጢሩ እስካሁን ድረስ እንቆቅልሽ ነው። የዚህ ማብራሪያ ተከታዩ ሳምንት ይቀርባል። ለአሁኑ ግን እንግዳችንን ፕሮፌሰር ዮናስ እንዳለ ገዳን ስለ ማብራሪያቸው እጅጉን አድርገን እናመሰግናለን ከዚህ ዘገባ ወደ አውሮፓና አፍሪካ ጉዳይ እንዘልቃለን። አውሮፓና አፍሪካዊው ፍልሰት ወደ አውሮፓ የሚጎርፈውን የአፍሪካ ስደተኛ ለማቆም በኒጀርና በሊቢያ ድንበር ላይ የሚቆም ኃይል እንዲሰማራ የጀርመንና የጣሊያን የሀገር ውስጥ ጉዳዮች ሚኒስትሮች ለአውሮፓ ሕብረት ጥሪ አቅርበዋል። ሚኒስትሮቹ ለአውሮፓ ኮሚሽን ባስገቡት ደብዳቤ ፍልሰቱን ለመቆጣጠር እስካሁን የተደረገው ዓለም አቀፍ ጥረት በቂ አይደለም ብለዋል። የአፍሪካ ፍልሰተኞች ሜዲትራኒያን ባህርን ለማቋረጥ በሚያደርጉት ሙከራ እስካሁን ወደ አንድ ሺህ ሁለት መቶ ሰው መሞቱም ተገልጿል። የጂሚ ዲትመር ዘገባ አለ፣ መስታወት አራጋው ታቀርበዋለች። የአውሮፓው ኮሚሽን ሚኒስትሮች እንደገለጹት እስካሁን የስደተኞች መሰረታዊ ዝውውርን በተመለከተ የተደረገው ዓለም አቀፉ ትብብር በቂ ባይሆንም የተሻለ መሆን ችሏል። የተባበሩት መንግስታት እንደዘገበው ምንጫቸው ከሳራ በታች ከሆኑት የአፍሪካ ሀገራት 430 ስደተኞች ወደ አውሮፓ የገቡ ሲሆን ና ፀሐያማው በጋ ሲመጣ ቁጥሩ እንደሚጨምር ተሰክቷል። ከ1200 በላይ ስደተኞችም የሜዲትራኒያንን ባህር ሲያቋርጡ ህይወታቸው እንዳለፈ ዘግቧል። በጀርመን በየሳምንቱ በሚታተመው ቬልት አምዞን ታግ በተሰኘው ጋዜጣ ላይ የጀርመን ሚኒስትሮች ቶማስ ደመዚር እና ማርክ ሚኒቲ በሰጡት አስተያየ ለማየት በመቶ ሺዎች የሚቆጠሩ ስደተኞችን በሊቢያ እና በሜዲትራኒያን ባህር ላይ በህገወጥ መንገድ ከሚያዘዋውሩ ህገወጥ ደላሎች እጅ ለመታደግ የበለጠ መሰራት አለበት። የአውሮፓ ህብረት ስብሰባ ዋነኛ አላማ ሊቢያን እና ኒጀርን የሚያዋስነውን ድንበር በተቻለ ፍጥነት ለመዝጋት ነው። ተንቀሳቃሽ የድንበር ተቆጣጣሪ እና ወታደራዊ የድንበር ጠባቂዎችን በማጠናከር ጥገኝነት የሚያስፈልጋቸውን በሚገባ የሚያጣራ ቡድን ማሰማራትንም ያክላል። የአውሮፓው ህብረት በድንበሮቹ የሚኖሩ ነዋሪዎችን የምጣኔ ሀብት ማሻሻል ላይ የሚውል እርዳታ ለማድረግም አላማ አለው። የአውሮፓው ህብረት በጦርነት ሳቢያ ለሚፈናቀሉት ስደተኞች መጠለያ ማዘጋጀቱን ቀዳሚ አድርጓል። የአውሮፓ መሪዎችም በየጊዜው ለሚመጡት ስደተኞች ፈጣን መሰረታዊ እርዳታን ለመስጠት በመረባረብ ላይ ቢሆኑም በደቡባዊው የአውሮፓ ሀገሮች ጣሊያንና ማልታ ላይ እየጨመረ የመጣውን ጫና በመመልከት ሌሎች አማራጮችንም እየፈለጉ ናቸው የመጠጠል ፖለቲካ አመለካከት ትን ለማስወገድ እና ስደተኞቹ አውሮፓ ሳይደርሱ የጥገኝነት ጥያቄዎቻቸው እንዲታዩ የሚያስችል አሰራር ለማስፈን እየጣሩ ነው። ሚኒስትሮቹ የአውሮፓ ህብረት የድንበር ጥበቃውን በሰሜናዊ አፍሪካ ሀገራት እንዲያስፋፋና ትኩረት እንዲሰጥም በመጠየቅ ላይ ናቸው። ይህ የስደተኞች ጉዳይ የዓለም አቀፍ ተቋማትንም ያሰጋ ሆኗል። ከሳህራ በታች ባለው የስደት ጉዞ ላይ በግልጽ የሰዎች የባሪያ ንግድ እየተካሄደ እንደሆነና በሊቢያም ይህ ድርጊት ተስፋፍቶ እየተከናወነ እንደሆነ ተጠቁሟል። በኒጀር የሚገኘው የዓለም አቀፉ የስደተኞች ድርጅት አይኦኤም እንደዘገበው አፍሪካውያን ስደተኞች በመንገድ ላይ ሳሉና ሊቢያ ከደረሱ በኋላ ይሸጣሉ። የአውሮፓ ህብረት ወታደራዊ ሰራዊት እና የጣሊያን ወታደሮች በጋራ ኦፕሬሽን ሶፊያ የተሰኘ የተጠናከረ የባህር ጥበቃ የህገ ወጥ ስደተኛ አዘዋዋሪ ጀልባዎችን በቁጥጥር ስር ማዋል እንዲሁም ሜዲትራኒያን ባህር ላይ የተገኙ ስደተኞችን የማዳን እና ወደ መጠለያ የመውሰድ ስራ ላይ ተሰማርተው ይገኛሉ። የነፍስ አድን ስራ ላይ የተሰማሩት ሰዎች እንደሚሉት ይህ የተጠናከረ ሰዎችን የማዳን ስራ ለአዳዲስ ስደተኞች አስከፊውን ጉዞ ከመፍራት ይልቅ በድፍረት እንዲገቡበት ከፋፍቷል። የአውሮፓው ህብረት ወታደራዊ ኃይል እንዲጠናከር ባህር ለማቋረጥ የህገወጥ ደላሎቹ የሚጠቀሙባቸውን ትናንሽ ጀልባዎች በሊቢያ የባህር ዳርቻ ለማጥቃትና ለማሰናከል የአውሮፓው ህብረት እንደ አውሮፓውያን አቆጣጠር በ2015 እቅድ አውጥቶ ነበር። ነገር ግን የአውሮፓው ህብረት ወታደራዊ ባለስልጣናት ጥንቃቄ ተግባራዊ ካልሆነ በስተቀር ከሊቢያ ጦርና ታጣቂዎች ጋር የመጋጨት አደጋ እንዳለው በማስገንዘባቸው ተግባራዊነቱ የዘገየ ሆኗል። የዓለም አቀፉ የስደተኞች ድርጅት ባለፈው ዓመት ብቻ ሩብ ሚሊዮን የሚሆኑት ስደተኞች የሊቢያና የኒጀር ድንበሮችን ማቋረጣቸውን ዘግቧል። የአውሮፓው ህብረት አምስት የስደተኛ መጠለያ ጣቢያዎችን በኒጀር መስርቷል። ጣቢያዎቹ ከፊሉ ሊቢያንና የሜዲትራኒያን ባህርን ለማቋረጥ በሚያደርጉት ጉዞ ከህገወጥ ደላሎች እጅ ለመታደ ሲሆን ከፊሉ የጥገኝነት ጥያቄ የሚመረመርበት ጣቢያ ነው። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እየተላለፈላችሁ ያለውን ስርጭት ነው ክቡራትና ክቡራን እየተከታተላችሁ ያላችሁት። ለመሰነባበት ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ መረጃዎችን እናካፍላችሁ። አሁን ከኢንተርኔት ባገኘሁት መረጃ መሰረት የኢትዮጵያ ብሔራዊ ባንክ ዛሬ ማክሰኞ ግንቦት ስምንት ባወጣው ዝርዝር የምንዛሪ ዝርዝር አንድ የዩናይትድ ስቴትስ ዶላር ሀያ ሁለት ብር ከዘጠና አንድ ሳንቲም ነው የተመነዘረው። የብር የመግዣ ዋጋ ባንክ የሚገዛበት ሀያ ሁለት ብር ከዘጠና አንድ ሳንቲም ነው። አንድ ዩሮ የመግዣ ዋጋ ሀያ አምስት ከአስራ አምስት ነው። የመሸጫው 25 ከ40 ነው። አንድ የእንግሊዝ ፓውንድ መግዣ 29 ከ61፣ መሸጫ 29 ከ90 ናቸው። የኢትዮጵያ ብሔራዊ ባንክ ኤንቢኢ ጂኦቪ ኢቲ ላይ 18 ምንዛሬዎችን የያዘ ስር ዝርዝር ሰፍሯል። ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ኢቲ አሁን እያየሁት ባለሁት መረጃ መሰረት ነገ ግንቦት 9 አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው 13 ዲግሪ ሴልሺየስ ነው የሚሆነው። ከፊል ደመናማ ከሚሆኑት ከባሌሮቤና ከጎዴ ጭምር እርጥበትና ዝናብ እንዳላቸው ሚቴሮሎጂ ኤጀንሲ የሚቴሮሎጂ ኤጀንሲ መረጃ ያሳያል። ሌሎቹ ዝናብ ያገኛሉ። በኢትዮጵያ ከፍተኛው የሰመራው 40 ዲግሪ ሴልሺየስ ነው። ዝቅተኛው ደግሞ የባሌሮቤው 8 ዲግሪ ሴልሺየስ ነው ያለው። 18 ጣቢያዎች ላይ የተመዘገቡ መረጃዎችን የያዘውን ዝርዝር ከኢትዮ ጂኦ ቪዶት ኢቲ ማግኘት ትችላላችሁ። የዛሬ 28 ዓመት ዛሬ በኮሎኔል መንግሥቱ ኃይለ ማርያም ላይ የመፈንቅለ መንግሥት ሙከራ ተካሄደ። ሙከራው ብዙም ሳይቆይ የተጨናገፈ ከሸፈ። በ1936 ዓመተ ምህረት ዛሬ የጣሊያን ሰራዊት አምባላጌ ላይ በኢትዮጵያ ሰራዊት ድል ተመታ። አሁን ወደ መሰነባበቱንን ክቡራትና ክቡራን አድማጮች ሙዚቃን ጋብዛችኋለን። ፕሮዲሰራችን ንጉሱ ታምሬ ሙዚቃን ጋብዝ ያለ ነው። በእኛ በኩል በምሽቱ ፕሮግራም አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን። ስናስተናግዳችሁ ያመሸ ነው ቆንጂት ታዬና፣ እኔም ሰሎሞን አባትንን አብራችሁ ስለቆያችሁ እናመሰግናለን። የትግርኛ ቋንቋ ስርጭት ይቀጥላል። በእኛ በኩል ነገ እንገናኛለን። በሰላም ደሩ። እስከዚያው ምላሽ ስጭኝ ቴዎድሮስ ታደሰ ቴክኒሽያኑ ኦድሪየስ ሬጅስ እና ፕሮዲውሰሩ ንጉሱ ታምሬ አብረውን አምሽተዋል ጤና ይስጥልን መልካም ኮንትነት